ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። የእግር ጉዞ በማድረግ የሚገኙ በርካታ ጠቀሜታዎች አሉ። ከሌሎች ሰዎች ጋር ተቧድኖ መጓዙ እግረ መንገዱን ወዳጅነት ለማፍሪያ ይጠቅማል። የእግር ጉዞ ቡድንን ለመቀላቀል አስበው ያውቃሉ? ማሪያ አዘውትራ በእግሯ ትጓዝ የነበረው ከውሻዋ ጋር ነበር። ይሁንና ከሎጋን ቢው ደዘርት የጥሻ ውስጥ የእግር ተጓዥ ቡድን አባላት ጋር ከተቀላቀለች ዓመት ሊሞላት ነው። ከስድስት እስከ ሰማንያ አምስት ኪሎ ሜትሮች ከሚጓዙት የቡድን አባላት ጋር ያደረገቻቸው የእግር ጉዞዎች ጠቀሜታዎች እንዳስገኙላት ስትናገር በአካላዊነቱ በኩል ረድቶኛል። ጠንካራ ሆኛለሁ። 25 ኪሎ ግራምም ቀንሻለሁ። በአካላዊው እንቅስቃሴ ዘርፍ ራስን ለመግፋት ኃይል ይሰጣል፣ ምክንያቱም አብሬያቸው የምጓዛቸው ሰዎች በጣም አበረታች ናቸውና፣ ብላለች። የማሪያ ተሞክሮ በኢስት አንግሊያ ዩኒቨርሲቲ የምርምር ግኝት ላይም ሰፍሯል። በቡድን ሆኖ መጓዝ ለጠቅላላ ጤና ትድግና አስተዋጽኦን ያበረክታል፣ የደም ግፊትን የማውረድ የልብ ትርታን የማስተካከል ዝቅ ያለ የሰውነት ስብና የተሻለ የአእምሮ ጤና ፋይዳዎችን ያስገኛል። ማርያ ከጥናቱ ውጤት ጋር ትስማማለች። በአእምሮ በኩል አግዞኛል፣ ምክንያቱም ስራዬ በእጅጉ ጭንቀትን የሚያሳድር ነው። ስለሆነም ለዚያ ሚዛን የማስጠበቅበትን ነገር እፈልጋለሁ። ስለዚህም ነው ከከተማ ወጣ በማለት በደን ውስጥ የእግር ጉዞ ማድረጉ ሚዛኔን አስጠብቆ ሕይወቴም የተሻለ እንዲሆን አድርጎኛል ስትል። እርግጥ ነው ማርያ ከመነሻው ከሰዎች ጋር ተቀላቅሎ የመጓዙ ጉዳይ በመጠኑ እንድታመነታ አድርጓት ነበር። ይሁንና ከተጓዦቹ ጋር ተቀላቅላ መጓዝ ሲጀምር ግና ከሰዎች ጋር የመግባባቱ ነገር ቀላል ሆኖ አግኝተዋለች። በሌላ በኩል ግና የቪክቶሪያ የእግር ተጓዦች ቡድን ባካሄደው ምርምር በውል የተዋቀረ የቡድን እግር ጉዞ የሚያደርጉ አራት ፐርሰንት ብቻ መሆናቸውን አስታውቋል። የቪክቶሪያ የእግር ተጓዦች መብት አስከባሪ ቡድን ፕሬዚደንት ዶክተር ቤን ሮዚተር በቡድን የእግር ጉዞ የማድረጉን መልካምነት ሲጠቁሙ ብዙዎች ጉዞዎች የሚያደርጉት በግል ወይም ከጓደኞች የቤተሰብ አባላት ጋር አለያም ወደ ሱቅ ነዳጅ ማደያና የሕዝብ ትራንስፖርት ለመሄድ ሲፈልጉ የሚከወኑ ናቸው። ይሁንና ለመዝናኛ የሚሆኑ የእግር ጉዞዎች በቡድን ቢደረጉ ማለፊያ ይሆናሉ። ሰዎች የሚበጃቸውን የመምረጡ ጉዳይ ነው፣ የተለያዩ ፍላጎቶች አሏቸውና ብለዋል። በአገር አቀፍ መምሪያዎች ምክረ ሐሳብ መሠረት ዕድሜያቸው ከ65 ዓመት በላይ የሆኑ ሰዎች በየቀኑ ለሰላሳ ደቂቃዎች ያህል መለስተኛ የእግር ጉዞዎችን እንዲያደርጉ ይመከራል። ሆኖም በቅርቡ በአውስትሬልያ የጤናና ደህንነት ተቋም ይፋ የሆነ አንድ ጥናት እንዳመለከተው ዕድሜያቸው ከገፋ አምስት ሰዎች ውስጥ በቂ እንቅስቃሴዎችን የሚያደርጉ ሰዎች ሁለት ብቻ ናቸው። ዶክተር አንቶኒ ኮክስን ሰዎች በዕድሜ ሲገፉ ዘገም ማለት አለብን የሚል እሳቢያ አላቸው። ይሁንና ያ አስፈላጊ አይደለም። ጥሩ ጤናማ ጤናን ጠብቆ ለመዝለቅ እንቅስቃሴዎችን ማድረግ ያስፈልጋል እንቅስቃሴዎችን በግል ብቻ ማድረጉም በመጠኑ የብቸኝነት ስሜትን ያሳድራልና ከሰዎች ጋር በቡድን ተቀላቅሎ መከወኑም የበለጠ ጠቀሜታ አለው ይላሉ ዶክተር ኮክስተን አያይዘውም የቡድን እግር ጉዞ ለማድረግ ከመነሳት በፊት ግና አቅምን አውቆ የራስንና የሌሎችን የሰውነት ጥንካሬ መዝኖ ከአቻዎች ጋር ካልተቀላቀሉ ጉዳት ሊያስከትል እንደሚችልም ያስጠነቅቃሉ። ማናቸውንም አይነት እንቅስቃሴ ከማድረግ በፊት የጤና ባለሙያዎችን ማማከር ተገቢ እንደሆነም ይመከራል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au.